ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬ 15 ዓመት ወደዚህ ምድር የመጣ አንድ ታዳጊ ልክ እንዳየናቸው ልጆች የአገር ፍቅርን ከዕውቀት ጥማት ጋር አጣምሮ ተወለደ። በጥቂት ዓመታት ውስጥ አርባ የሚሆኑ የሀገር ባለውለታዎች ናቸው ያላቸውን ሰዎች የሕይወት ታሪክ በድምፅና ቪዲዮ ተዘጋጅቶ እንዲቀርቡ አድርጓል። በቅርቡ ደግሞ ተነባቢ መጽሐፍትን በትረካ መልኩ ለአድማጮች ማዳረስም ጀምሯል። ተወዳጅ ሚዲያና ኮሚኒኬሽን በተሰኘው ተቋሙ በኩል የዛሬ ጋቢና መዝናኛ እንግዳይ በቀጣይ አምስት ዓመታት ውስጥ የአንድ ሺህ ኢትዮጵያውያንን አስተማሪ ታሪኮች በድምፅና በምስል ለማሰናዳት አሻግሮ የሚያልመው ጋዜጠኛና ተርጓሚው እዝራ እጅጉ ነው። በየጣልቃውጡ ሙዚቃዎችን እንሰማለን። ኪናዊ ወሬዎችም ተካትተዋል። እዝራ በተለያዩ ዘርፎች ተምሳሌት ይሆናሉ ያላቸውን ግለሰቦች ታሪክ በድምፅ ተቀርጾ እንዲዳረስ ለማድረግ እንዴት እንደተነሳሳ አስቀድሞ ይነግረናል። እንግዲህ ይህን ስራ ያሰብኩት ሁለት ሺ ሶስት ነው። ግን ያው የታሰበ ነገር ሁሉ ያው ቶሎ አይጀመርም። ታሰብኩት ከአምስት ዓመት በኋላ በሁለት ሺ ስምንት መጨረሻ ላይ ጀመርኩና ያው በትክክል ማሳተን የጀመርኩት ጀመርኩት በሁለት ሺ ዘጠኝ ታሳ ስድስት የአቶ ተሾመ ገብረ ማርያምን ታሪክ ማሳተም ነው። እንግዲህ ታህሳስ ሲመጣ አራት ዓመት ይሞላኛል። በእነዚህ ጊዜ አርባ የሚሆኑ ግለሰቦችን ታሪክ በኦዲዮ እና በዲቪዲ አስራ አስራ አራቱ በዲቪዲ ቀሪዎቹ ሀያ ስድስቱ ደግሞ በኦዲዮ አሳትሜያለሁ። ወደ ስምንት መጽሐፎችን ደግሞ እንደ ኦዲዮ ቡክ አድርጌ በደምብ አቅርቤያለሁ ማለት ነው። ወደዚህ ስራ እንድትገባ ምክንያት የሆነ ነገር ምንድን ነው? ዝራ እንግዲህ፣ ዋናው ነገር እኔ ያው ከሁለት ሺህ ዓመተ ምህረት ጀምሮ በሬዲዮ ጣቢያ ላይ ሰራ ነበር እና በድምፅ ውቀትን ማስተላለፍ ምን ያህል ለውጥ ሊያመጣ እንደሚችል በራሴ ስላየሁት ለምንድን ነው እንደዚህ አይነት ላይ ሰዎች ግለ ታሪኮች እኔ ደግሞ ብዙ ጊዜ ግለ ታሪኮች ላይ ከድሮ ጀምሮ አዲስ አርማስም ከዛሬ ሀያ አመት ጀምሮ ትሰራ በተለያዩ መጽሔት ላይ ባዮግራፊዎች ላይ ብዙ ጊዜ አተኩሩ ነበረ። የሰዎችን ታሪክ ላይ ነው ብዙ ጊዜ ማተኩረው እና ወደ ሬዲዮ ስገባ ብዙ ጊዜ እንደነዚህ አይነት የታላላቅ ሰዎችን ታሪክ የነብርሃኑ ዘሪሁን ስራ ነበር እና ለምንድነው እነዚህ ስራዎች ልክ እንደ ሙዚቃ ስራ፣ እንደ መዝሙር ኦር እንደ ነሺዳ ልክ እንደ አንድ ስራ በሲዲ ለምን ለማያወጡት የሚል ሀሳብ ሁለት ሺ ሶስት ላይ አመነጨሁኝ እና ከዛ በኋላ ይህን ነገር ተግባራዊ ለማድረግ ማድረግ አለብኝ የሚለውን ሳጠና ቆይቼ ነው የጀመርኩት። እንግዲህ መነሻዬ ምንድን ነው? በአብዛኛው ጊዜ ዶክሜንቶች አይገኝም በተለይ ደግሞ የታላላቅ ሰዎች ታሪክ በአብዛኛው ስለማይገኝ የመሪዎቻችን ታሪክ ናይስላሴ የሚኒስትሮቹ ለሀገር ሁለታ የዋሉ በየትኛው ሙያ ላይ ያሉ፣ በዛ ዘመን የነበሩ በአስራ ዘጠኝ ሃምሳዎቹ የነበሩ ሰዎች ድምጻቸው፣ ታሪካቸው ስለማይገኝ፣ ሁለት ደግሞ በአንድ በኩል እኛ ሀገር ብዙ ታሪካቸው ያልተነገረላቸው ሰዎች እያሉ ምንም ታሪክ ያልሰራ ሰው በየሚዲያ ሲገምታ ያለ እና ለምን ነው እነዚህም ብዙም ታሪካቸው ያልተነገረላቸው ሰዎች በድምፅ ማላወጣው በድምፅና በቪዲዮ ጊዜ ሀሳቡን አሰብኩት። ያው በዚህ ሁንጊ ተያይዘ ነዋል ማለት ነው፣ አይነተኛ ስፍራ ይዞ የሚኖር ነው። ሁላችንም አጥልቀን ብንመራመር ምንም የሚጎድለን ነገር አይገኝም። ሰርተን ለማፍራት ከልብ ከተጣጣር ሀብት አለን። ወጣቶቻችንም በእውቀትና በስራ ልምድ የበሰሉና እየደረጁ ይሄዳሉ። የሚጎድለን በኃላፊነት ስሜት መስራትና ብቻ ነው። ቀደም ብለህም እንደገለጽከው አርባ የሚሆኑ ታሪኮችን ወደ ድምፅ ትረካ እንዲቀየሩ አድርገሃል። ከእነዚህ መካከል የነማን የነማን የህይወት ታሪኮች በትረካ መልኩ እንዲቀርቡ አድርገሃል? የአንድን ሰው የህይወት ታሪክ ወደ ድምፅ ለመቀየር ከመወሰን በፊት የምታጣራቸው ጉዳዮች ወይንም የምትመርጣቸው ሰዎች አይነትስ አለው ወይ? እንግዲህ የመጀመሪያው እንግዲህ በዋና ከሰራ ናቸው ሁሉ መጥቀስ ጊዜ ስለሚፈጅብን በዋና ዋናዎቹ የኢትዮጵያ ጠቅላይ ሚኒስትር የነበሩት የጸሐፊ ትእዛዝ አክሊሉ ሀብተወልድ፣ የልጅ እንዳልካቸው መኮንን፣ ጃገማ ኬሎ፣ አጼ ሚኒሊክ፣ እቴጌ ጣይቱ፣ ፕሮፌሰር ሪቻርድ ፓንክረስት፣ ከሾመ ገብረ ማርያም እንደዚህም ደግሞ ከእርሻ ሙያም ከየሙያው ላይ የተለያዩ ሰዎችን ታሪክ እንደዚሁም የራስ አ አረጋዊ ታሪክ እንደዚህ በቅርቡ የሚወጣ እነዚህን ጨምሮ ስናይ በዋናነት የማየው መስፈርት መጀመሪያ እኔ ምን ያህል በእነዚህ ሰው ተስቤ ያለው ነው። ምክንያቱም ሁሉንም ሰው ልሰራ ቅሙም ስለማይኖረኝ መጀመሪያ እኔ የሳቡኝ ሰዎች መጀመሪያ አስቀድም ያለው በንባብም ባነበብኩትም ነገር ለሀገር አስተዋጽኦ አበርክተዋል፣ እኔም ደግሞ በአንድ ነገር መስጠውኛ ወይም ኢምፕሬስ አድርገውኛል የምላቸውን ሰዎች ያስቀድማሉ። ከዛ በኋላ ደግሞ የማደርገው ነገር ምንድን ነው ሰዎች ለነዚህ ሰዎች ምን ያህል ያልተነገረ ታይድ አላቸው? ለሀገር ያበረከቱ አስተዋጽኦ ምንድን ነው? እንደ አንድ ኢትዮጵያዊ በሚታዩበት ጊዜ አስተዋጽቸው ምን ያህል ጎልቶ ይታያል የሚለውን በማየት ስለዚህም ደግሞ በተሻለ መጠን ደግሞ ድምጻቸው የሚገኝ ቤተሰቦቻቸውን ለማስፈቀድ እዚህ ሀገር ውስጥ በቀላሉ የሚገኝ ለምን ለማሳተም ስትነሳ ግዴታ በራስ ፍቃድ ብትነሳ ማን የአባቴን ታሪክ ማን የአጎቴን ታሪክ ስራ ለመስባል ስለምችል ቤተሰቦቻቸው ያሉትን ሰዎች አስቀድም ያለው ማለት ነው እስካሁን ድረስ ለአድማጮች ከቀረቡት በርካታ የድምፅ ስራዎች መካከል ለእኔ ልዩ ስሜት አለው የምትለው የትኛው ሰው ታሪክ ነው የሁለቱ ሰዎች መንገር እችላለሁ የመጀመሪያው ያው ወደ ሶስት ጊዜ ያህል የታተመው የጸሐፊ ትእዛዝ አክሊሉ ሀብተወልድ ስራ ያው የመጀመሪያዬም ስለሆነ በኦዲዮም በዲቪዲም ስለወጣና ደግሞ በጣም ከብዙ ሰዎችም ጋር እንድተዋውቅ ያደረገኝም ስለሆነ አንዱ እሱ ነው። ሁለት ደግሞ ከዛሬ አራት ወር በፊት የሰራሁት የኢትዮጵያ ሲቪል አቪዬሽን አባት በሚል ትልቅ የሲቪል አቪዬሽን ባለሙያ የሆኑት የአቶ ኃይሉ ገብረ ማርያም አሁንም በሕይወት አሉ። ሰማንያ ስድስት ዓመታቸው ነው። የአየር መንገዱን ተርሚናል የሰሩ ናቸው። በሀገራችን በሲቪል አቪዬሽን ኢንዱስትሪ በተከታታይ ሀምሳ ከስልሳ ዓመት በላይ የቆዩ ናቸው እና አሁንም ስቲል መንግስትን የሚያማክሩ ሰው ናቸው አቶ ኃይሉ ገብረ ማርያም ይባላሉ እና የኚህ ሰው ታሪክ አራት ሰዓት የፈጀ ታሪክ ነው። እና በቅርቡ ነው የዛሬ አራት ሶል ሶስት ሶል አካባቢ ነው በኦዲዮ ሲዲ የወጣው። እና እነዚህ የሁለት ሰዎች ታሪክ አንደኛ በጣም ረዘም ያለ ነው። በተለይ አቶ ኃይሉ ገብረ ማርያም አራት ሰዓት የፈጀ ዶክሜንተሪ ነው በድምጽ የሰራሁት ልሳቸውን የቅርብ ሰዎች ወደ አስራ አራት ሰዎች ኢንተር አድርጌ የሰራሁት ነው እና የአክሊሎ አብሶል እና የአቶ ኃይሉ ገብረ ማርያም ታሪክ ለእኔ ብዙ ነገር ያገኘሁበት ነው እላለሁ በእርግጥ መምረጥ ያው ከልጆች የመሀል ምረጥ ብትባል በጣም ከባድ ነው፣ ግን እንደው ሁል ጊዜ አዲስ ነገር አገኘውበት የሚለው ስራ የነዚህ የወደት ሰዎች ነው። አሁን ያለው ባህርዳር ኤርፖርት እኔ እኔን መረጥኩት ቦታ ሳይ የጋዜጠኛና ተርጓሚው እዝራ ጅጉ ጋር የጀመርነው ቆይታ አጫጭር ኪናዊ ወሬዎችን ሰምተን ይቀጥላል። ሞሮካዊው ታዋቂ ድምፃዊ ሳምላም ጃሬድ በግብፅ ሊያደርገው የነበረው የሙዚቃ ትርኢት ተሰርዘዋል። ትርኢቱ የተሰረዘው ድምፃዊው በአስገድዶ መድፈር ስሙ መጠራቱን በማንሳት በማኅበራዊ መገናኛዎች ላይ ተቃውሞ በመበርከቱ ነው። ላምላም የተሰኘ ሙዚቃ ውቻ በዩቲዩብ አውታር 860 ሚሊዮን ጊዜ ታየለት። ድምፃዊው ከጎርጎሳውያኑ 2010 ዓ ም ወዲህ በዩናይትድ ስቴትስ እና ፈረንሳይ ከአስገድዶ መድፈር ጋር በተገናኘ ሁለት ጊዜ በቁጥጥር ስር ውሏል። ላም ጃሬድ ወንጀሉን አልፈጸምኩም ብለዋል። ቀደም ብለው የቀረቡት ክሶችም ውድቅ ተደርገዋል። ዘገባው የሮይተርስ ነው። አራት አፍሪካውያን የለውጥ አራማጆች ከፈረንሳይ ሙዚየም ቅርሶችን ለመስረቅ ሞክራችኋል በሚል ከ250 እስከ 1000 ዩሮ እንዲከፍሉ ፍርድ ቤት ወስኖባቸዋል። አንድነት ክብርና ጥንካሬ የተሰኘው የፓን አፍሪካን ቡድን አባላት የሆኑት ግለሰቦች የአፍሪካ ባህል ዝርፊያ የሚሉትን ለመቃወም በማሰብ ድርጊቱን እንደፈጸሙ መነገሩን የፈረንሳይ ዓለም አቀፍ ራዲዮ ዘግቧል። በኮቪድ-19 ምክንያት ተዘግተው ከሰነበቱት 10 ሺህ የህንድ ሲኒማ ቤቶች መካከል በአንዳንድ የሀገሪቱ ክፍሎች የተወሰኑት መከፈት ጀምረዋል። ከስምንት ወር በኋላ በተከፈቱት ሲኒማ ቤቶች የሚታይ አዲስ የቦሊውድ ፊልም እስካሁን አልተገኘም። ተመልካቾች ዳግም ወደ ሲኒማ ቤቶች የመመለስ ያለመመለሳቸው ነገር የሲኒማ ቤት ባለቤቶችን አሳስበዋል። መሰል ስራዎች በገበያው ላይ ያላቸው ተቀባይነትስ ምን ያክል ነው? የተለፋባቸውን ያክል ሰዎች ገዝተው ለማዳመጥ ምን ያክል ተነሳሽነት ያሳያሉ? እኔ እንግዲህ በአጠቃላይ እስከ ዛሬ ሰባት ሺህ የሚሆን አሳትማለሁ በድምሩ ማለት ነው። ብዙ ኮፒ አይደለም። አንዴ ሳውጣ ሶስት መቶ መቶ መቶ ሀምሳ አንዳንድ ጊዜም ከፍ ካለ እስከ አራት መቶ ድረስ ሳትማለሁ። አሁን እንደሚያሳየው ከሆነ አሁን እኔ እጅ ላይ እና ፉቅ ላይ ያለውን በምታይበት ጊዜ ወደ ስምንት መቶ ብቻ ነው ያለው። እንግዲህ ስድስት ሺ ሁለት መቶ ተሸጠዋል ማለት ነው በአራት ዓመት ጊዜ ውስጥ ይሄ ማለት ምንድን ነው? ሲቪዎችን በማስመርቅበት ጊዜ እንደዚሁም ደግሞ አንዳንድ ሰዎች ያዝዳሉ። በተለይ በእድሜ ተለቅ ያሉ ሰዎች ቤታቸው ሆነው አዳመጥ ማየት ሲፈልጉ ከአኪሉ አንድ፣ ከፓንክረስ አንድ፣ ከአቶ ሀይሉ ገብረ ማርያም አንድ፣ ከአቶ ልማ ወልደ ማኑኤል ከሚኒሊክ አንድ እያሉ ሰብስክራይብ የሚያደርጉን ሰዎችም ስላሉ ቀስ እያለ ነው እድገቱ በአንድ ጊዜ እንደዚህ አንድ ሺ ሁለት ሺ ምናምን የሚሸጥ ሳይሆን ቀስ እያለ እየለመደ መጥቶ ይኸው በአሁኑ ሰዓት ስራው በጣም ለምዶ፣ አሁን እጃችን ላይ ራሱ አልተሰሩ ወደ አስራ ዘጠኝ የሚሆኑ ገና ወረፋ የያዙ ስራዎች አሉ። በአንድ በኩል ደግሞ ቤተሰብም ያው እዚህ ጋር ምንድን ነው ቤተሰብም ኮንትሪቢዩት ያደርጋል ሀምሳ ፐርሰንቱን ወጪ የአንድ ዶክሜንተሪ ስራ ለምሳሌ እንግዲህ በእናንተ አንድ ሺህ ዶላር ቢሆን አምስት መቶ ዶላሩን እኔ ባወጣ አምስት ዶላር ደግሞ ቤተሰብ እንዲያወጣ አደርጋለሁ። ከዛ በኋላ አንዳንዶቹ ከሽያጩ የሚገኘውን ትርፍ ይህንኑ ስራ ለማስፋፋት ይዋል ብለዋል። ለምሳሌ የፀሐፌ ትእዛዝ አክሊሉ ሀብተወልድ ሙሉ ገቢው መቶ ፐርሰንቱ ገቢ ለእኔ ነው። ይህም አቶ አምዲ አካለወርቅ የአቶ አክሊሉ ሀብተወልድ የወንድም ልጅ፣ የአቶ አካለወርቅ ልጅ ማለት ነው። እሳቸው ሙሉ ከዚህ ስራ የሚገኘውን ገቢ ይህንን ስራ ለማስፋፊያ አውል የሚሉም አሉ። አንዳንዶቹ ደግሞ ከሚገኘው ገቢ ላይ ከሀያ እስከ ሀምሳ ፐርሰንት ድረስ በሚል አግሪሜንት ተፈራርመን ነው የምንሰራውና ስራው እውነት ለመናገር ለእኔ በጣም አፍራፊ ስራ ነው። እንደዚህ ያለው ስራ በሚዘጋጅበት ጊዜ ስለሚሰራለት ሰው ወይም ታሪኩ ስለሚነገርለት ሰው ይፋ የሚደረጉ እውነታዎች ላይ ዘመድ ወይም ቤተ ዘመድ ጣልቃ ሊገባ ይችላል። ይሄን ይሄን አታንሰው፣ ይሄን ይሄን ብቻ ነው እንዲወሳልኝ እንዲነገርልኝ የምፈልገው የሚል ነገር ሊያቀርቡ ይችላሉ። አንተ ደግሞ በተቻለ መጠን የዘጋቢነትና እውነታውን የማሳወቅ የእጃዞር ግዴታም ያለብህ ይመስለኛል። እንዴት አድርገ ነው እንደዚህ ያሉ ጉዳዮችን የምትፈታው? እኔ በመሰረቱ እንግዲህ የእኔ እምነት ነው፣ ምናልባት እንደ ድርጅት ያው በደምብ ህጋዊ ድርጅትም ስለሆነ ድርጅቴም እምነት ነው፣ ባዮግራፊ ስሰራ የሰዎችን አወዛጋቢ ነገር አልሰራም። አወዛጋቢ ነገር ማለት ምንድን ነው? መረጃ ያልተገኘላቸው በሀሜት ነው። ብዙ ባላንሲንግ ጠይቀው ብዙ ሰዎችን አነጋግሬ ብዙ ሰዎች ማስረጃ ያላገኙላቸውን ነገሮች ስለዛ ሰው እዛ ዶክመንተሪ ውስጥ አላካትትም። ለምሳሌ በግርማዊ ቀዳማዊ ኃይለ ሥላሴ ዘመን የነበሩ ሰዎች አብዛኛዎቹ፣ በተለይ እንደዚህ አድርጓል፣ እንደዚህ አጥፍቷል፣ ይህን ተናግሯል እየተባለ የሚወሩ አሉ፣ በሐሜት ደረጃ ማለት ነው። እነዛን ደረጃ ሪሊ ያ ሰው እንደዛ ብለዋል ወይ በድምፅ በምስል በቪዲዮ ሪሊ ያ ነገር የተባለና ያን ነገር ያላለው መሆኑን ካላረጋገጥኩኝ ስለዛ ሰው ያን ጉዳይ እንደዚህም ተብሎ ይወራልም ብዬ ብዙ ጊዜ የማካተት ለም ይሄ የእኔ እምነት ነው። በሌላ ወገን በተጻራሪ ወገን ደግሞ የአንድ ሰው ሁሉም ጎኑ መታየት አለበት የሚሉ ሰዎች አሉ። ስለዚህ በዚህ ሰዓት ቤተሰቦች፣ እኔ ሙሉ ለሙሉ በፕሮፌሽናሊ ነው የሚሰራው ሰነዶች ሰበስባለሁ። ሰውየው የሰሯቸው ያስተዋ ያበረከቷቸውን አስተዋጽኦዎች ለሙሉ አሰባስባለሁ ዶክሜንቶች። ነገር ግን አወዛጋቢ ነገሮች ለምሳሌ ብትለኝ አንዳንድ ሀገራችን በመሪዎች ደረጃ በሁሉም መሪዎች ደረጃ ይህን ይሄን ብለው ነበረ ከሌ በዚህ ተብሎ ይወራል። አሁን ያንን ባላንስ ለማድረግ ብትሞክርና ኦር ደግሞ ዝምዬን ባስገባው ቤተሰቦች ይህ ነገር የአባቴን ስም የሚያጠፋ ነው እና ይሄ ነገር አውጣው ቢሉኝ እኔ አላወጣም ብል ትልቁ ፒክቸር ኦር ደግሞ ትልቅ ያሰብኩት ነገር ስለሚበላሽ ከሞላ ጎደል እንደዚህ አይነት ስራዎችን ላይ የመግባት እቅድ በጊዜው የለኝም እና ማስከሰር በተሻለ መጠን የሚሰራው ስራ ውስጥ አልቅ አይገቡም። የሚሰራውን ስራ በተሻለ መጠን የሰውየውን አስተዋጽኦ ባተኮረ መልኩ ነው የሚሰራው። ሀብታም በጳጉሜ ሶስት አስራ ዘጠኝ ሀያ የዛሬ ዘጠን ዓመት መሆኑ ነው የተወለዱት ልጅ እንዳልካቸው መኮንን። አባታቸው ቢትወደድ መኮንን ሲባሉ እናታቸው ደግሞ ወይዘሮ ዘውዲቱ መንገሻ ይባላሉ። የትውልድ ቦታቸው አዲስ አበባ ልዩ ስሙ አቧሬ አቧሪ ነው። አደራ እጅግ ከባድና ለኢትዮጵያም የወደፊት እድል መሰረታዊ ቁም ነገርን የያዘ በመሆኑ በዛሬው ዕለት የምትጀምሩትን ህገ መንግስታዊ ጥናትና ምርምር ውጤቱን መላው የኢትዮጵያ ህዝብ የሚጠባበቀው በታላቅ ተስፋ ነው። ታሪካቸውን በድምፅ ባስቀረሁላቸው የምትላቸው ሰዎች የትኞቹ ናቸው? በህይወት ያሉም ሊሆኑ ይችላሉ፣ የሌሉም ሊሆኑ ይችላሉ። ማህደራቸውን ባዘጋጁ የምትላቸው ሰዎች አሉ ወይ? እዚህ በጣም ማነጋገር ከመቻቸው ሰዎችና አሁንም እንደው ይሄንን ከሰሙ በጣም ውጤ ያሉት መጽሐፋቸውንም አንብቤ ያለው የአዲሳ ዩኒቨርሲቲ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዚዳንት የነበሩ ዶክተር አክሊሉ ሀብቴ ትምህርት ታሪክ፣ የዩኒቨርሲቲ ታሪክ ብለው በስድስት መቶ ገጽ የጣፉት መጽሐፍ አለ። ሰሞኑ እያነበኩት ነበርና እሳቸውን ባገኝ አሉ አሁንም ካናዳ አሜሪካ ሀገር እንደሚኖሩ አቃለው ቶተላክ ሀብቴ የመጀመሪያው የሀገራችን የዩኒቨርሲቲ ኮሌጅ ምሩቅ ናቸው። እሳቸውን ባነጋግርና ብዙ ዶክሜንቶች ለህይወታቸው ቢሰጡኝ በጣም ደስ ይለኛል። በዚህ አጋጣሚ ከሰሙም ቶተላክ ሀብቴ እባክዎ ማለት ፈልጋለሁ። በቅርቡ ደግሞ የእናንተ ተቋም መጽሐፍትን በድምፅ በመተረክ ለአድማጮች ወደ ማዳረስ ስራም ዞረዋል። እህልን ለማድረግ የፈለጋችሁበት ምክንያት ምንድን ነው? እንደውም ይሄ ባለፈው ሰኔን የጀምር ነው አሜሪካን ሀገር የሚገኝ ስሙ ኦዲዮ ቡክ የሚባል አፕን አለ እና ያው የኛ ድርጅት ተመርጦ የተለያዩ መጽሐፎችን በኦዲዮ እየቀረጥን ተራኪ መርጠን በስቱዲዮችን አድርገን እየላክንላቸው ነው። እስካሁን የህይወት ተፈራ ማማ በሰማይ የግርስ ተጫኒ ነበር፣ የኢሳያስ ወርዶፋ ሀዊ እንደዚህም የዶክተር መረደበ የተቆለፈበት እና የመሳሰሉ ወደ ስምንት የሚሆኑ መጽሐፎችን ሰርተን በሶስት ወት አስረክበናቸዋል። ያው ጊዜም በጣም ቶሎ ማስረከብ ስላለብን ይሄን ሰርተናል። ይሄንን ያሰብንበት ትልቁ አላማ ምንድን ነው? ሰው ጊዜ የለው መጽሐፎችን ለማንበብ አይነ ስውራን ብቻ ሳይሆኑ አይናማ የሆኑ ሰዎች ከተለያየ ምክንያት በስራ ውጥረት ምክንያት መጽሐፎችን ማንበብ ካልቻሉ ሞባይላቸው ላይ በአፕሊኬሽን ቢመጣ ጥሩ ነው የሚል ሀሳብ ድሮም ጀምሮ የኤርትራ ጉዳይን አባህደ በብሄረታ ቤተሰቦች ጋር ሲሰራ ስለነበረኝ ይሄ ድርጅት ደግሞ እንደነዚህ አይነት ስራዎችን እንድሰራ እንፈልጋለን ሲለኝ፣ ያው በጣም ደስ ብሎኝ ያው በሶስት ወር እንግዲህ ስምንት መጽሐፍትን አስተርጉሞ ሪት አስደርጎ መላክ ትንሽ ከበድ የሚለው ፈታኝም ነው። ምክንያቱም ራሱ ካስተማ ድረግ የሚደርጉት ሰዎች መከታተሉ ከባድ ነው እና በዚሁ እየቀጠልም ያለ ነው። ይሄ ስሙ ወደ ወደ ሀምሳ የሚሆኑ እንትኖችን መጽሐፎችን የአማርኛ የትግርኛ በሌሎች ቋንቋዎች ሲተረኩ እዛ ፕሮፌሽ ላይ የመጫን እቅድ አለው። እኛ ደግሞ እንደ ፓርትነር በፕሮዳክሽኑ እየሰራን የማስረከብ እቅድ ያለን አብታል። ስለ ቀጣይ ዘመን እቅዳችሁ እስኪ ባጭሩ ንገረን። ምን አይነት ነገሮችን ለመስራት አስባችኋል? በስራ ዝርዝራችሁ ውስጥ ያሉ የተወሰኑ እቅዳችሁን እስቲ ንገረን። እንግዲህ የቀጣይ ዘመን እቅዳችን የአንድ ሺህ የኢትዮጵያ ታሪካቸው ያልተነገረላቸውን ባለውለታ ታሪክ በአምስት ዓመት ጊዜ ውስጥ በዚህ በዚህ ጤና ከሰጠን ሀገር ሰላም ከሆነ ኮቪድም ከተባረረ በዚህ አምስት ዓመት ጊዜ ውስጥ የአንድ ሺህ የሀገር ባለውለታዎችን ታሪክ በድምፅ በቪዲዮ ሳይሆን በድምፅ የመስራት እቅድ አለን። ይህንም የምናከናውነው ከኛ ጋር የመለመል ናቸው ወደ ሀምሳ የሚሆኑ ፓርትነሮች አሉ። ማለት የእኛን ራዕይ የሚቀበሉ የባዮግራፊ ለምን እቅረት ያላቸው እና የራሳቸው ስቱዲዮ እና ራሳቸው የማቀናበሪያ ሶፍትዌር ያላቸው ሀምሳ የሚሆኑ ሰዎችን መልምለናል። እነዚህ ሰዎች እንግዲህ በዓመት አስር አስራ አምስት ሰዎችን ባዮግራፊ ቢሰሩ በአምስት ዓመት ጊዜ ውስጥ ወደ አንድ ሺህ የሚሆኑ ታሪካቸው አልተነገርላቸው ተቋማት እና ግለሰቦችን ታሪክ እናወጣለን። አሁን እንዳየኸው በአራት ዓመት እኔ በራሴ ጥረት በራሴ ጥረት በዓመት አስር መስራት እችላለሁ። ስለዚህ አንድ ሰው ቤተሰብ እየመራ በተለያየ መልኩ ሌሎች ሌሎች ስራዎችንም እየሰራ በአመት የአስር ሰዎችን ታሪክ ማሳተም ከቻለ እንደኔ አይነት ደግሞ ሀምሳ ሰዎች ደግሞ ቢኖሩ ምን ያህል ሊሰሩ እንደሚችሉ ማስከብ ይቻላል እና ሁለት ሺ አስራ ስምንት ላይ እዛ ለመድረስ ነው እቅዳችን። እሱን ለመስራት ደግሞ በርካታ ቅድመ ሁኔታዎችን እያተመጠቅና ያለ ነው። የተለያዩ የሚያግዙንም ተቋማትን እየፈለግን ነው እያገኘንም ስላለን እግዚአብሔር ደግሞ እንደሚያግዘን እናምናለን። ዳኒ ደግሞ እንግዲህ አንድ ሺህ ስንሞላ እናወራለን ማለት ነው። ደግመን ለመገናኘት ያብቃን። ላለሁኝ ዝራጅጉ መልካም ጊዜ ይሁንልህ። መልካም እድል ግጠምህ። አመስግናለሁ ብዬ መስግናለሁ። አድማጮች የተለያዩ አዳዲስ ደራሲያን ከስራዎቻቸው ቀንጭበው ለአንባቢያን እንዲያሰሙልን እድል እንሰጣለን። ለዛሬ ነዋሪነቱ በኖርዌይ የሆነው አይነሸት ገበያው በቅርቡ ለአንባቢያን ካበቃው ላድናት መጽሐፉ የተወሰኑ አንቀጾችን ያነብልናል። ከመቆያ ፊት ለፊት መጣ ተቀመጠች። መቆያ ቲቪ ላይ አይኗን ሰክታለች። ኮረጥ እያደረገች የምትመለከታትን ሔዋንን ለማየት እንኳን አልሞከረችም። ዝምታውን ለመስበር እየፈራችና እየቸረች ሔዋን፣ ማማ ዛሬ እኮ አርብ ነው፣ እና አርብ ይሆንስ አለች። መቆያ ሀይ፣ ቅድም እኮ ይበልጣልና መሰረት እንዴት ቤታቸው አይመለሱም ስላልሽ ነው አለች ሔዋን እና አርብ ቢሆንስ አስር ሰዓት እንዲቆዩ አልተፈቀደላቸውም፣ አለች መቆያ። መቆያን አረጋጋለሁ ብላ የባሰ ንዴት ውስጥ እንዳትጨምራት እየተጠነቀቀች ደውለው እየመጣን ነው ብለው አልነበር፣ አለች ይህዋን። ድምጿን አለሳልሳ ፈገግ አለች መቆያ። ትናንትና ተወልደሽ አዋስተሽ ልትገቢ የምትል ይመስል እርሱማ ብለውኛል፣ ግን እስካሁን የት ይሆናሉ ብዬ ነው በሆዷ የፈነቀለውን የተቋጠረውን ትንፋሽ አለቀቀችው። አዎ ታውቃታለች ሔዋን እናቷን እንዴት አድርጋ ወደ ጥሩ ድባብ ማስገባት እንደምትችል። አይ ማማ ከማክዶናል ውጭ የት ይሄዳሉ ብለሽ ነው ጨዋታው እንደተፋፋመ ለመቀጠል እንዲያስችልና ሐሳቧን እንድትሰነዝር መንገድ እየከፈተች የወሰዱት ሳንቲም እኮ ለፊልም ብቻ የሚበቃ ነው። ግሮቿን ከሶፋ ላይ አወረደች። መቆያ ምን ችግር አለ ታዲያ? አንዷ የኖሽክ ልጅ ማክዶናል አዛ እነርሱ አብረው ሆነው ያጫውቷታል ወይንም ያጫውቱታል፣ አለች ይሆን እንዲህ ብለሽማ አታበሳጭኝ። ኖሽኮች ልጆቻቸውን ተበላሹ ብለው ሳንቲም ዝም ብለው ይሰጣሉ የሚል እምነት የለኝም። በእጅዋ የያዘችውን ሪሞት ኮንትሮል ጠረጴዛ ላይ ያስቀመጠችው መቆያ። ማማ አሁን እኮ ብዙ ዓመት አለፈሽ እዚያ ሀገር፣ አለች እና የሆነኝስ? እንደው ጠንከር አድርጋ ጠየቀች። ማማ፣ አሁን ሳንቲም ለምን እንደሚሰጥ አልተረዳሽም። ሄዋን ግማሽ አበሻ ከግማሽ በላይ የኖርዌይ ባህል ተጽዕኖ እንዳሳደረባት ሰው ሐሳብ ሰጠች። እንኳን ብዙ ዓመት ቀርቶ መቶ ዓመት ቢሆን ሳንቲም ለልጅ ሲያጠፋ እንጂ ሲያለማ አይቻልም አለች መቆያ ለስለስ ብላ። ማማ፣ ሳንቲም አንቺ ባትሰጫቸው እኮ የኖርዌይ መንግስት የሚሰጠውስ መቆያ እንድትጫወት እየፈለገች እንዴት እንዴት ጠየቀች። መቆያ አይ፣ የገንዘብ ጥቅም ማወቅ እና ማጣጣም አንቺን ለማስተማር ሳይሆን በዚህ መቆያ የሆነ አቋረጠቻት። አይ ሆን በየዘመናቱ መቼም ሰው ቤቱን ለማዳን ጎጆውን ለማቆም የማይወጣው ተራራ የማይወርደው ቁልቁለት የለም ይባላል። የገባሽ ነው? አዎ ማማ አጭሩ መለሰች እና ይበልጣልና፣ መሰረት ይህንን ያህል በስለው መልካሙን ከክፉ ይለያሉ የሚል እምነት የለኝም። የዋንናቷን ሳታስጨርስ እኔ ግን አይመስለኝም የሀሳብ ልውውጥ እያደረገች እንዴት አድርጌ ላስረዳሽ ይሆን? ወላይ ሲኮንና ልጅ ሲኮን ልዩነት አለው። ያው በቃ ሰው የሚኖርበትን አካባቢ ይመስላል የሚባለው እውነት ነው። እርሱስ ሳይታለም የተፈታ ነው አለች ይሆን። በአጠገቧ የሆነ አካል ሽው ብሎ ባህር ውስጥ ሲገባ ሔዋን ካሳቧ ወጣች። አሁን ድረስ አብራችሁን ስላመሻችሁ እናመሰግናለን የመርሃ ግብሩ አርታዒት ዝታ በላቸው ናት መርሃ ግብሩን በመምራት እስካሁን ድረስ አብሬያቸው የቆየሁት ደግሞ ሀብታሙ ስዩም ነኝ መልካም ምሽት